ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ። ታክሲ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን እናስተዋውቃችሁ። በሪዮ ኦሊምፒክስ የማራቶን ውድድር የብር ሜዳሊያ ያሸነፈው አትሌት ፈይሳ ሌሊሳ ቤተሰቦች ወደ ሀገሩ እንዳይመለስ መልእክት አስተላለፉ። መንግስት የሚለውን ከልባችሁ ታምናላችሁ? እኔ በበኩል ያላምናቸውም። ባለበት እዛው ይቆይ ብዬ ነው ማስበው። እኔ ልጄ ቢመጣልኝ በተደሰትኩ፣ ግን ምን ማድረግ እችላለሁ? ሳለቅስ ነው የከረምኩት። አሁን ግን እየበረታሁ ነው። እዛው ባለበት መልካሙ ሁሉ ይግጠመው። እኔ መቼም ድርሽ እንዳይል እዚያው ይቆይ ነው። በዛሬ ጋቢና የፈይሳን እናት ባለቤትና ልጆች እናቀርባለን። የሰሜኑ አካባቢ በትግራይ በርትቶ ጎልቶ ይታይ እንጂ በራያም እስከ ላስታ ሁሉ ይደረጋል። አሁንም አለ። በተለይ ከለሲ ወዲህ ያለው የስሜን ወሎ የሚባለው ሁሉ ይታወቃል። የአሸንዳ በዓል አከባበር መሰረታዊ ታሪኩ ምን ይመስላል? ዘገባ አለን። ተስፋ አለመቁረጥና እስከ መጨረሻ ጎል እስኪገኝ ድረስ ችክክ ብሎ መስራት ዋናው እሱ ነው። በአሜሪካ ሀገር በኦሃዮ ስቴት ዩኒቨርሲቲ ከፍተኛ ትምህርቷን በመከታተል የምትገኝ ኢትዮጵያዊት ወጣትንም በእንግድነት ጋብዘናል። ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የሚሽቱ ዜናዎች ጽዮን ግርማ ነኝ። የሶሪያ መንግስትና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በጦርነት በደቀቀችው ሀገር እስከ ሁለት ሺህ አስራ አራት እና እስከ ሁለት ሺህ አስራ አምስት በነበረው ጊዜ ውስጥ ከአና እስከ ይቅርታ፣ አድማጮች ይሄ ዜና ለማድረስ ስትሮጥ ነበረ። የሶሪያ መንግስትና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በጦርነት በደቀቀችው ሀገር እንደ አውሮፓውያን ዘመን አቆጣጠር ከ2014 እስከ 2015 ዓ ም በነበረው ጊዜ ውስጥ ከካቻምናና ና እስከ አምና በነበረው ውስጥ ጊዜ ማለት ነው ኬሚካል መሳሪያዎችን መድበው እንደነበር አንድ ምስጢራዊ ሰነድ ጠቁሟል። ኬሚካል መሳሪያን መጠቀም የሚያግደው የተባበሩት መንግስታት ድርጅት ውሳኔን በመጣስ ነው የተጠቀሙት። የኬሚካል መሳሪያን የሚያግደው የተባበሩት መንግስታትና የዓለም ደረጃ የኬሚካል መሳሪያን ጉዳይ የሚከታተለው ድርጅት ያካሄደው የአንድ ዓመት ጥናት የሶሪያ ወታደሮች ሁለት የመርዛማ ጋዝ ጥቃት ማካሄዳቸውን፣ እስላማዊ መንግስት ነኝ የሚለው ቡድን ደግሞ በአንድ ጥቃት ላይ ማስተርዝ ጋዝ መጠቀሙን ይገልጻል። 15 አባል ሀገራትን ያቀፈው የድርጅቱ የጸጥታ ምክር ቤት በመጪው ማክሰኞ በጉዳዩ ላይ ይወያያል። በሌላ ወገን በዩናይትድ ስቴትስ የሚደገፉ የሶሪያ ኩርዶች አማጽያን በኤፍሬትዝ ወንዝ ምስራቃዊ ክፍል ወደሚገኘው አምባቸው እንደሚያፈገፉ ገልጸዋል። አማጽያኑ ይህንን ያሉት የቱርክ ወታደራዊ ኃይልና አጋር ኃይሎች ድንበር ዘለል ጥቃት በጀመሩበት ማግስት ነው። ኩርዶች አማጽያን ሶሪያ ውስጥ በሚካሄደው ውጊያ ዋና ተባባሪዎቿ አድርጋ በምታያቸው ዩናይትድ ስቴትስና ከቱርክ ተገንጣይ ኩርዶች ጋር የሚተባበሩት አሸባሪዎች ናቸው በምትላቸው ቱርክ መካከል የውጥረት ምንጭ ሆነው ቆይተዋል። በዩናይትድ ስቴትስ የሚመራው የጥምረት ኃይል ቃል አቀባይ ኩርዶቹ አማጽያን ራካን ነጻ ለማውጣት ለሚደረገው ጥረት ለመዘጋጀት ወደ ምስራቅ ተንቀሳቅሰዋል ብለዋል። ሆኖም ቱርክ ድንበር ዘለል ጥቃት ከመጀመሯ በፊት ባቀረበችው ጥያቄ መሰረት ሁሉም የሶሪያ ኩርዶች አማጽያን ወጥተው እንደሆነ ግልጽ አይደለም። በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት እንዲሁም ከአለም አቀፍ የትምህርት ተቋማት ጋር በመተባበር ቲቸር ማስተር ክላስ የተባለውን የሴት ተማሪዎች የሙያ ትምህርት ዝንባሌ እንዲሰፋ የሚያደርግ ተቋም እንዲመረቅ ያደርጋሉ ሲል ከኤምባሲው የወጣ ዘገባ ጠቁሟል። ይሄው ተቋም ወጣት ሴቶች ሳይንስ፣ ቴክኖሎጂ፣ መሐንዲስነት እና ሂሳብ በመሳሰሉት ከፍተኛ ትምህርት እድሎች ላይ እንዲሰማሩ በማበረታት ላይ የሚያተኮር ነው። ዜናው አበቃ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አድረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በሪዮ ኦሎምፒክ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ እጁን ወደ ላይ በማሳየት በኦሮሚያ ህዝባዊ ተቃውሞዎችን ተከትሎ የሚፈጸሙ ግድያዎችና አፈናዎችን ለዓለም ያስረዳው ፈይሳ ሌሊሳ ወደ ሀገሩ እንዳይመለስ ቤተሰቦቹ አስጠነቀቁ። ፈይሳ ወደ ሀገሩ ቢመለስ ግድያ ወይንም እስራት እንደሚጠብቀው መናገሩ ይታወሳል። ሄኖክ ሰማዝጌር ዝርዝሩን ይዟል። ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ውድድር እጆቹን አጣምሮ ከግንባሩ በላይ በማሳየት የዓለም የመገናኛ ብዙኃንን ሲያነጋግር ቆይቷል። የዓለም ህዝብ የአትሌቱ ምልክት ምንነት በማኅበረሰብ የመገናኛ ብዙኃን ከተረዳ በኋላ የመገናኛ ብዙሃን ስለ አትሌቱ ሲጽፉና ሲዘግቡ ነው የሰነበቱት። ከምንም በላይ በኦሮሚያ የተቀሰቀሱ ሰላማዊ ሰልፎችን ተከትሎ የሚፈጸሙ ግድያዎችና እስራቶችን ለዓለም ህዝብ ያስተዋወቀ ክስተት ሆኗል። የኢትዮጵያ መንግሥት አትሌቱ ሜዳሊያ ያመጣ ጀግና ነው፣ ወደ ሀገሩ ሊመለስ ይችላል ሲል መግለጫ ማውጣቱ ይታወሳል። የፈይሳ እናት ወይዘሮ ብሪቱ ፉላሳ ልጃቸው ወደ ሀገሩ መመለስ እንደሚችል መንግስት ያወጣውን መግለጫ አስመልክቶ ለቀረበላቸው ጥያቄ ሲመልሱ ወንጀሉ መንግስት የሚለውን ከልባችሁ ታምናላችሁ። እኔ በበኩል ያላምናቸው ባለበት እዛው ይቆይ ብዬ ነው የማስበው። እኔ ልጄ ቢመጣልኝ በተደሰትኩ ግን ምን ማድረግ እችላለሁ። ሳለቅስ ነው የከረምኩት። አሁን ግን እየበረታሁ ነው። እዛው ባለበት መልካሙ ሁሉ ይቅጠመው። እኔ መቼም ድርሽ እንዳይል እዚያው ይቆይ ነው። ከዛጠያተው የኢትዮጵያ የኦሊምፒክ ቡድን ወደ ሀገሩ የተመለሰ ሲሆን ፈይሳ ሌሊስ አልተመለሰም። ከዝግጅት ክፍላችን ጋር ባደረገው ቃለ ምልልስ እንዲህ ብሏል። ይሄ እነሱም መቼም ድሮም ይብረሻል እንደዚህ ነገር እኔ ምን ብዬ ነው እነሱን የሚሄደው እዚህ የሚገበረፍ አይመስለኝም። በኦሮሚያ ለወራት የዘለቀ ህዝባዊ ተቃውሞ አስቀድሞ በመሬት ባለቤትነት በዴሞክራሲያዊ መብቶችና እየቆየም የታሰሩ ይፈቱ ሕይወታቸው ያለፈ ሰዎች ካሳና ገዳዮች ለህግ እንዲቀርቡ የሚያመቻች የማጣራትና የተጠያቂነት ሂደት እንዲኖር የሚሉ ጥያቄዎች ታክለውበት ቀጥሏል። የፈይሳ ባለቤት ኢፍቱ ሙሊሳ ባለቤቷ ይህንን የኦሮሚያ ተቃውሞ ምልክት የሆነውን በሪዮ ኦሎምፒክ ማሳየቱ እንግዳ እንዳልሆነባት ትናገራለች። የሮሰና ፍሪፈዴራ ገሩን እንድንቅሴሱ ማልፌ እነሞታ ዱአን ሄን አርጋ በወቅቱ የሆነውን ሳይ በጣም ፈርቼ ነበር። ግን አዲስ ነገር ሆኖ አላስገረመኝም፣ ምክንያቱም አውቀዋለሁ። የማህበረሰብ መገናኛ ብዙሀንን እየተመለከተ ውስጥ ውስጡን ሲቃጠል ሲብሰለሰል አስተውለው ነበር። የሰዎች አስከሬን ህዝቡ ሲደበደብ ሲታሰር፣ እርር ድብን ነበር የሚለው። ስለዚህ ያደረገው ነገር እኔ አዲስ አልሆነብኝም። በውስጡ ከባድ ቁጣ ነበር። የፈይሳ ሴት ልጅ የአባቷን ፎቶ እየሳመች አባቷ እንደናፈቃትና የት እንዳለ ማወቅ እንደምትፈልግ ተናግራለችሽን ገቢና ቪኦኤ ታረደ ሄኖክ ፈንቴ መስታወት አረጋው መጽሐፍ አዘዋሪዎች እንግልት እየደረሰባቸው መሆኑን ገለጹ። የታሪክና የፖለቲካ መጽሐፍት ይዘው ሲገኙ እንደሚደበደቡ እንደሚታሰሩና አንዳንዴም ለመለቀቅ ከደንብ አስከባሪዎች ጉቦ እንደሚጠየቁ ተናገሩ። የአዲስ አበባ ደንብ ማስከበር ባለስልጣን በበኩሉ ለአደጋ በሚያጋልጥ መልኩ በህገወጥ መንገድ ሲሸጡ የተገኙ ይከለከላሉ እንጂ በተለየ መጽሐፍ እየተመረጠ እንዳይሸጡ የሚደረጉ የሉም ይላል። የደራሲያን ማህበር በበኩሉ አዟሪዎቹ ቀደም ባሉት ጊዜያት የተለያየ ችግር ሲደርስባቸው እየመጡ እንደሚያመለክቱ ችግሮቹ እንዲፈቱላ ማስተላላቸው ጥረት እንደሚያደርግ ገልጾ አሁን በቅርቡ ተፈጠረ ስለተባለው ነገር በሪፖርት መልክ የደረሳቸው ነገር እንደሌለ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። በአዲስ አበባ ከሚገኙ የመጽሐፍ አዟሪዎች መካከል ለአሜሪካ ድምጽ አስተያየታቸውን የሰጡ ሰሞኑን ከሌላው ጊዜ ሁሉ በተለየ በአዲስ አበባ ፖሊሶችና በደንብ አስከባሪ አባላት እየተዋከቡ እንግልትና እስራት እየደረሰባቸው እንደሆነ ይናገራሉ። ከአስር ዓመት በላይ በመጽሐፍ ማዞር ስራ ላይ እንደተሰማራ የገለጸው አንሙት ዳምጤ መጽሐፍ እየሸጠ በሚያገኘው ገቢ ራሱንና ቤተሰቡን እየረዳ አሁን የሶስተኛ ዓመት የኮሌጅ ተማሪ መሆኑን ይናገራል። ሰሞኑ ግን የፖለቲካና የታሪክ ይዘት ያለ ላቸውን መጽሐፍ በመሸጡ ብቻ ችግር እየደረሰበት መሆኑን ይገልጻል። የመጽሐፍ አዝዋሪዎቹ ለምን እንደሚወሰዱና እንደሚከለከሉ ጠይቀው እንደሆነ ለአንሙት አንስቼለት ነበር። እኛ በወቅቱ እንደ መከራከሪያ ሀሳብ የምናነሳው እናንተ መጽሐፍ እንዳንሸጥ ታገድንበት ነው። ወረቀት እንኳን ላያዛችሁም። እኛ ሰርተን መንበላ ልጆች ነን። በቤት ኪራይ እዚህ ሰርተን ነው የምንከፍለው። ስለዚህ በዛ ላይ ትምህርት ቤት ክፍያ የምንከፍለው ከምትመጠን ሰርተን በጋ ሄደን የምንማረ ልጆች ነን። ስለዚህ ለምንድን ነው ወደ ጣቢያ የምትወስዱን? ብለን በምንለማመጥበት ሰዓት እሱን እዛ ስትገረፍ ትናገራለህ ጀመረ እዚህ እንድሰራ ማንፈቀደልህ ነው የሚሉት በወቅቱም አለ እና እኔም አጋጣሚ ሆኖ ተይዘ ነበረ። ዛሬ እና ከምን ወስድህና ስለማመናቸው እባካችሁ ተዉኝ፣ እኔ ሰርቼ የምበላ ሰው ነኝ፣ እባካችሁ ተዉኝ ብዬ ስለምናቸው ምንድን ነው የሚሉት ሂደህ ከምትገረፍና ከምትታሰር እንደ ጓደኞቹ ገብተህ አፈርክን ከምታይ እኛ ጋር ተደራደር ና እንልቀቅህ እንደ ወንድም መክረን ስደድ አንድ ሽ ብር አምጣ ነው ያሉ ምንም ሳያፍሩ ማለት ነው ከዛ እንደምንም ተደራደር ላይ ምንም የለኝም ብዬ ስድስት መቶ ብር ነው የከፈልኳቸው መጨረሻ ላይ ግን ሳናይክ በዚህ ደግባና መጽሐፉን ደብቅናል። እዛ ላይ የሚይዙት መጽሐፉ እንኳ በጣም የሚገርምሽ ነገር እጅግ በጣም ታሪክ መጽሐፍ። አሁን አባ ኮስትር መጽሐፍ በእኔ እድሜ አስራ ዘጠኝ ሰማንያ ሶስት ነው ህትመት ላይ እየበቀው የአበራ ጀምባሬ ታሪካዊ ልቦወለድ መጽሐፍ ነው። እሱን መጽሐፍ እንኳ ፖለቲካ ነው ብሎ ነው አሰቡም። ሁለት ሺህ ሰባት ላይ የወጡ መጽሐፎች እ ሙሉጌታ ሉሌ የሚባል ደራሲ ጦቢያ መጽሔት ላይ ስንሰት የምናውቀው የእሱን መጽሐፍ እንኳ ለምን ትሸጣላችሁ ነው። ምን መጽሐፍ ነው እንሸጥ? እኛ እኮ ትንባሆ ወይም ሲጃራ ወይም ደግሞ አደንዛዥ እጽ አይደለም ይዘን እየዞር ነው ያለ፣ ነው ኢትዮጵያ ህዝብ እንዲረዳው የሚገባው የፖሊስ አካላት እንዲያውቁልን የምንፈልገው ማለት ነው። ምክንያቱም እኛ ሰውን በመረጃ የዳበረ እኛም ሰርተን የአእምሮ የህሊናን ምግብ እኮ ነው የምንዞረው። ለምንድን ነው እየታፈነ ተወስዶ ሴት ልጅ ሴት ልጅ እያለቀሰች በጋር እየገፋች ስለሰራች እኮ ወስደው እኮ ነው ያስገባት። ያለችበት አይታወቅም። ሄደን ስንጠየቀ እንኳ ምሳ ልናቀብል አታገኝባት ነው የተባል። ያለችበት አይታወቅም። አንዴ አምስቻናት ይሉናል፣ አንዴ ሀያ ሁለት ካራ ማሪያናት ይሉናል። ምናቀው እንትን የለም እና በጥቅሉ ያለው ነገር በጣም አሳሳቢ ነው። እኛ መፍትሄ ሊያገኝ የደራሲያን ማህበር እንዴት ጸጥ እንደሚል አላውቅም። ኢትዮጵያ ህዝብም እኛ መጽሐፍ ነው እንጂ ምንሸጠው እንባ ወይን ማደንዛ እንዳልሆነ እንዲያቅልን ና መፍትሄ እንድናገኝ ነው ሌላው የመጽሐፍ አዟሪ ኤልያስ ፈንታሁን ተወልዶ ካደገበት የገጠር መንደር አዲስ አበባ የገባው ፊደል መቁጠር ሳይጀምር እንደሆነ ይናገራል። አዲስ አበባ ከመጣ በኋላ መጽሐፍ እያዞረ እስከ ዘጠነኛ ክፍል መድረሱን ይገልጻል። በርካታ ፈተናዎች ተጋፍጦ የመጽሐፍ ማዞር ስራ እንደስ እንደሚሰራ ገልጾ፣ በዚህ ሳምንት ከፖሊስና ከደንብ አስከባሪዎች የሚደርሰውን እንግልት መቋቋም እንደከበደውም ይናገራል። ውስጥ ተከልክለዋል በተባሉ መጽሐፍቶች ምክንያት ከትላንት በስቲያ መመታቱንም ገልጾልኛል። ተከልክለዋል የተባሉትንም መጽሐፍ ይዘረዝራል። አንደኛው የጋዜጠኛ ተመስገን ደሳለኝ መጽሐፍ ነው። አዲስ ይወጣል የፈራ ይመለጥ ነው። እንደገና ደግሞ ካዲዎች የሚል መጽሐፍ አለ። ህቦለት ነው መጽሐፍ። በነገራችን ላይ ግን ፎቶውን አይተው ነው። እስካሁን ፎቶውን ስላዩ ብቻ ነው። ፊት ለፊት ላይ ያለው ፎቶ አይተው ነው። እንደገና ደግሞ የፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ የእውነተኛ የዘር ምንጭ የሚል መጽሐፍ አለ። እሱ መጽሐፍ አሁን ብዙ ጊዜ ሽጠነዋል። የሚገርምሽ ሶስተኛ እትም የተያዝነው ግን አሁን በሶስተኛ እትም ነው። አንደኛ እትም ሲሸጥ ልንብለው ነበር፣ ሁለተኛ እትም ሲሸጥ ልንብለው ነበር። የታሪክ መጽሐፍ ነው። አሁን እሱ መጽሐፍ ሶስተኛ እትም ላይ ደርሷል። ሶስተኛ እትም ላይ ሲደርስ የሚያዝበት ምን እንደሆነ መወቅ አሳለ። ይህንን በተመለከተ በአዲስ አበባ የደንብ ማስከበር ባለስልጣን ስራ አስኪያጅ የሆኑትን ኮማንደር አሳየን አምባዬን አነጋግሬያቸው ነበር። በእነዚህ በመጽሐፍ የሚሸጡ ሰራተኞች ወይም የምንበላቸው መጽሐፍ አንደኛ የከተማችን የአዲስ አበባ ከተማ መንገዶች ይታወቃሉ። ሁሉ ህገወጥ የሆነ ንግድ በየመንገዱ በየአካባቢ ላይ የሚሸጥ ከሆነ ሊደስ የሚችል አደጋም አለ፣ የህይወት አደጋ አለና እዚህ የተነሳ የደንብ ማስከበር ሲሆን በየወረዳና በየክፍለ ከተማ የሚሰሩት ህግን የማስከበር ኃላፊነት አለባቸው ማለት ነው። የእግረኛ መንገድ ሰው እግረኛ መንገድ ተላለፍበት የሄድበት መንገድ እስከሆነ ድረስ ይሄ ህግ የማስከበር ኃላፊነት አላቸው። የአሸንዳ በዓል በመቀሌና በተንቤን በልዩ ድምቀት ተከብሯል። የተንቤንና የዋ የዋግ ህምራ ልጃገረዶች በዓሉን በጋራ ማክበራቸውም ታውቋል። የአሸንዳ በዓል በዩኒስኮ ለመመዝገብ የሚያስችለው መመዘኛ ማሟላቱንም ሰሞኑን በመቀሌ በተካሄደው ውይይት ተገልጿል። ዘንድሮ የበዓሉ አከባበር አገር አቀፍ መልክ እንዲኖረው መደረጉንም ተዘግቧል። ግርማይ ገብሩ የሚከተለውን ዘገባ ልኮልናል። አድማጮቻችን እንግዲህ እንደሚታወቀው ትግራይ ክልል ውስጥ በተለይ በሌሎች አካባቢዎችም ሌላ ስያሜ ተሰጥቶት በዓሉ እንደሚከበር እናውቃለን። ኋላ መጣበታለኝ ይሄ አሸንዳ የሚል በተለይ ልጃገረዶች የሚጫወቱት ባህላዊ ጨዋታ አለ። ይህንንን አሸንዳን በሚመለከት ስላነሳሱ እንዲገልጹልኝ አባታችን ሊቀሊቃውንት ያሬድ ካሳ ስለዚህ የሚሉት ነገር እስኪ ልስማ። እሺ፣ በጣም ጥሩ ነው ማንኛውም ባህላዊ ነገር ሁሉ መሰረት አለው። መሰረቱ ደግሞ ሃይማኖት ነው። በተለይ በዓላትን ተንተርሶ የሚደረጉ ባህሎች ሁሉ መሰረታቸው ሃይማኖት ነው፣ በተለይ በኢትዮጵያ ውስጥ ማለት ነው። ስለዚህ የአሸንዳ በዓልም መሰረታዊ ይዞታው ሃይማኖታዊ ነው። ይሄ በዓል የሚከበረው ነሐሴ አስራ ስድስት ቀን ነው። ነሐሴ አስራ ስድስት ቀን ደግሞ እመቤታችን ቅድስት ድንግል ማርያም ከዚህኛው ዓለም ወደዚያኛው ዓለም ያረገችበት ወይም የተዘዋወረችበት ቀን ነው። በዓለ ፍልሰታ ተብሎ ይነገራል። ፍልሰታ ማለት መዛወር ማለት ነው። ፍልሰታ እርገታ ተብሎ ይነገር ይችላል። ቅድስት ድንግል ማርያም ሁላችን እንደምናውቀው የመድኃኒታችን የጌታችን የኢየሱስ ክርስቶስ እናት ናት። እናቱ እንድትሆን ስለመረጣት ምንም እንኳ የአምላክ እናት ብትሆነም የአዳም ልጅ ናትና እንደ አዳም ልጅ ሁሉ መሞት ስለነበረባት እንደ ማንኛውም የአዳም ልጅ ከዚህ ዓለም በሞት ተለይታለች ከተለየች በኋላ ግን በሶስተኛው ቀን እንደ ልዩ እንደ ኢየሱስ ክርስቶስ ከሙታን ተለይታ ከመቃብር ተነሳ ወደ ሰማይ አድርጋለች። በምታርግበት ጊዜ ግን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ ቅዱሳት አንስት በፊት በኋላ፣ በቀኝ መገራ አጅበው በዝማሬና በእልልታ በማህሌትና በደስታ እንዳሳረጓት የቤተ ክርስቲያን ታሪክ ይናገራል። በተለይም ደናግል ቅዱሳት አነስት የምንበቃብሽ ክብራችን የሰጠን እግዚአብሔር ይመስገን እያሉ እያመሰገኑ እንዳሳረጓት አሁንም ቤተክርስቲያን ታሪክ ይናገራል። በተለይ በዓሉ የድናግል ሴቶች በዓል ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ባለችበት ሁሉ በዓሉ ይከበራል። በተለይ ሸንዳ ጣጥቆ ይህን ጫወታው ግን የሴቶች ነው። ለምንድን ነው እሱ የሆነው? ቅድስት ድንግል ማርያም እንደምናውቀው በጫወታዋ ሴት ናት። በተለይ ደግሞ ሴቶች ደግሞ ያከብሯታል። ስለዚህ ነው መጽሐፍት ሁሉ ምኩን ለድናግል ቅድስት ድንግል ማርያም የድናግል መመኪያ ናት። የደናግል ክብር ናት። ቀድሞ ወንዶች በሴቶች ይመኩባቸው ነበር። በእናንተ ምክንያት ሞት መጣ፣ በእናንተ ምክንያት ከመረል እስከ ገነት ወጣን፣ በእናንተ ምክንያት ስተ ተደረገ ሔዋን ባጠፋችሁ፣ ተብሎ ይነገር ነበር፣ ይመኩባቸው ነበር። ጌታችን ኢየሱስ ክርስቶስ ቅዱስ ድንግል ማርያም ከተወለደ ወዲህ እንደገና ደግሞ ሴቶች ደግሞ በበኩላቸው በሔዋን ምክንያቱ እናንተ እንደምትሉት ሞት የሚመጣ አሁንም በቅድስት ድንግል ማርያም ከእኛ በተወለደችው የእኛ ወገን መሆነች በቅድስት ድንግል ማርያም ድህነታችን ተመልሷል። በሔዋን ምክንያት ከምድረ ርስት ወጣን ብትሉም በቅድስት ድንግል ማርያም እንደገና ወደ ምድረ ርስት፣ ወደ ገነት ተመልሰን ወይም ተመልሳችሁ የምትገቡ ናችኋል ብለው ደግሞ የሚመኩባት ስለሆነ አፋቸውን ሞልተው ስለዚህ ነው አብዛኛው በሴቶች በዓሉ የሚከበረውና መሰረታዊ አመጣጡ የቅድስት ድንግል ማርያም በዓል በመሆኑ ነው። ይሄ አሸንዳ የሚታጠቁት ቀደም ብሎ ታሪክ እንደሚነግረን የወርቅ ዛፍ ዛፎ ነበር ታጥቀው የሚያሸዋሸው ይባላል። ወርቅ ዛፍ ዛፎ ግን ሁሉም ያገኘው አይደለም። በተለይ በቤተ መንግስት አካባቢ እንደዚህ እንደዚህ በጣም ያላቸው ካልሆነ በቀር ሁሉ ሊያገኘው አይችልም። ከጊዜ በኋላ ግን ይሄ እየቀረ ሁሉ የአሸንዳው ለትጥቅ የሚመች ሰፋ ያለ ቅጠል እሱን ተደረገ። ከጊዜ በኋላ እንደገና ነው ወደ ቅጠሉ ተመልሷል። እና አሁን እንደተባለው ማንኛውም በምናከብርበት ጊዜ መሰረታዊ ነገሩ ማወቁና መነሳቱ ታሪኩ የአማረ ይሆናል መነሻ ሲኖረው ነው። ማንኛውም ታሪክ ትክክለኛ መሆን ያለበት ምንጭ የሌለው ነገር ግን እንደዚሁ ከየት እንደመጣ የማይታወቅ ከሆነ የቆየ አስቸጋሪ ስለሚሆን ምንጩ የግድ መታወቅ ጥሩ ነገር ነው። እናም በመጠኑ ይመስላል ማለት ነው። የአሸንዳ በዓል እንግዲህ በኢትዮጵያ ውስጥ በተለያዩ አካባቢዎች የተለያየ አይነት ስያሜና አከባበር አለው። በተለይ ትግራይ አካባቢ ውስጥ መቀሌና ተንቤና አካባቢ እስከ አንድ ሳምንት የሚቆይ የአሸንዳ ሳምንት መከበር ጀምሯል። ሰቆጣ አካባቢም እንደዛ ሻዴ የሚል ስያሜ ይዞ እዛ አካባቢም የሻዴ ሳምንት እየተባለም እየተከበረ ነው ያለው። ስለዚህ የሚሉት ነገር ይኖራል አባታችን። አዎ እንግዲህ የስያሜ አጠራር እንደ የሀገሩ ሊቀያየሩ ይችላል። በተለይ ዋግና ትግራይ ከመሰረቱ አያያዛቸው አንድ ነው። የስሜኑ አካባቢ በትግራይ በርትቶ ወይም ደሞ ጎልቶ ይታይ እንጂ በራያም እስከ ላስታ ሁሉ ይደረጋል። አሁንም አለ፣ በላስታ ሁሉ አለ። በተለይ ከደሴ ወዲህ ያለው የስሜን ወሎ የሚባለው ሁሉ ይታወቃል፣ እንደ ትግራይ ባይጎላም። ሻደ የሚለው ቋንቋ ከአገውኛ የቋንቋ ነገር ነው፣ ትርጓሜ ውስጥ ነው፣ አሸንዳ የሚለው ነገር ነው። በትግራይ ቢሆን ትንሽ ይለያያል። ትንቤነ ንርታ ይዞ ይሄ ከ ከአስራ ስድስት ጀምራል። በአክሱም ደግሞ ከነሀሴ ሀያ አራት ነው የሚጀምረው። አይን ዋሪ ነው የሚባለው። ስምተ እንደሆነ አንድ ህጻን የተሸክሙ እርስ በርሳቸው ላይ ተሻካክሞ፣ ህፃኗ ከአንዲ ስሎ ተሸክምና ከትክሽ ኋላ ወይም ደግሞ ማጅራቶ ላይ ቁመ እንደዚህ ዘፍኑ ነበር። አክሱም ደግሞ እዚያ ነው ያየሁት። ከሀያ አራት ነው ጀምረ ነገና ደግሞ እንደየሀገሩ ይለያያል። አባታችን ሊቀ ሊቃውንት ያሬድ ካሳ ስለ አሸንዳ ወይም ደግሞ ሻደይ በሚመለከት ባህላዊ በዓል አከባበርና አነሳሱን በሚመለከት ነበር እየገለጹልን የነበሩና በጣም እናመሰግናለን። በጣም ጥሩ ነው። እኔም አመሰግናለሁ። በዓሉ የተቀደሰ የከበረ በዓል ያደርግልን፣ ክረምቱ ደግሞ ለጋስ ክረምት ያደርግልን እግዚአብሔር። everybody out there, this is Gabina VOA. አስተያየቶቻችሁ እየደረሱ ነው። ቪኦኤ ማሐሪክ ላይ የምትከታተሉት ጋቢና ቪኦኤ ነው። አሉላ አባነጋ፣ ጽዮን ሄኖክ መስቲ መሲ ብሎሻል ግን መስታወት መስቲ ነች እንዲሁም ዲጄ ፈንቱ ብሏል ዲጄ ፋትሱን ነው ዲጄ ፋትሱ ዛሬ አምሮበት ዘንጦ አዲስ ጫማ ገዝቶ ነው እዚህ ስቱዲዮ የመጣው ሙዚቃም እየመረጠልን ያለው እሱ ነው ወደ ተከታዩ ዝግጅታችን እናልፋለን ኢትዮጵያውያን በዩናይትድ ስቴትስ ለትምህርት በሚመጡ ጊዜ የሚገጥሟቸው ፈተናዎችና እድሎች አሉ ቀጣዩ እንግዳችን በኦሃዮ ስቴት ዩኒቨርሲቲ የፊዚክስ የፒኤችዲ ተማሪ ናት ሜሮን ፋሲካ አዲስ ሀገር የተለየ የትምህርት አሰጣጥና የባህል ልዩነቶችን አልፋ እንዴት በትምህርቷ እንደገፋች ታሪኳን እናሰማቸዋለን። ትምህርቷን ጨርሳ ወደ አዲስ አበባ ዩኒቨርሲቲ በመሄድ ለማስተማርና የኮምፒውተር እቃዎችን ከወጣት ኢትዮጵያዊ ኢንጂነሮች ጋር ለመስራት የሚያስችል የንግድ ድርጅት የማቋቋም ህልም አላት። የዛሬ ጋቢና እንግዳችን ናት። ሜሮን ፋሲካ ዲቢያ በአሁኑ ሰዓት በኦሃዮ ስቴት ዩኒቨርሲቲ የሁለተኛ አመት በፊዚክስ ጥናት የፒኤችዲ ተማሪ ናት። ትምህርቷን ለማጠናቀቅ ሶስት አመታት ይቀሯታል። ከቤተሰብ ተነጥሎ አዲስ ባህልና አዲስ ሀገር መልመድ ምን ይመስል እንደነበር እንዴት ትነግረናለች። የመጀመሪያ አመት አሜሪካ መምጣት፣ እዚህ ዩኒቨርሲቲ መግባት፣ የዛ ሁላ ደስታ ስላለ ምንም አይሰማትም። የሁለተኛው አመት ሌሎች ሌሎች ሰዎች ክርስትማስ ብሬክ፣ ተንክስጊቪንግ ብሬክ፣ ሰመር ብሬክ በየጊዜው ወደ ቤተሰባቸው እንዲጠይቁ ሲሄዱ ያው ይሰማ እየተሰማሽ ይመጣል። ግን አይ ቲንክ የሁለተኛው ዓመት ነው የሚከብደው ከመጀመሪያ ዓመት ይልቅ። የመጀመሪያ ዓመት ያው ኤክሳይትመንት ማለት የመጀመሪያ ጊዜ ገና ውጭ ሀገር መሄድ ነው፣ አዲስ ሀገር ነው፣ ሁሉ ነገር ኤክሳይትድ ይሆነ። ችግር ያስለምዳል እሱ የታወቀ ነው። እና ግዴታ ሲሆን መልመድ አይቀርም። ከራሷ የትምህርት ተሞክሮ በመነሳት በኢትዮጵያ እና በአሜሪካ መካከል ያለውን የትምህርት አሰጣጥ ልዩነት በንጽጽር እንዴት ገልጸዋለች? የተወሰኑ ክላሶች ይከብዳሉ፣ የተወሰኑ ክላሶች ደግሞ በጣም ቀላል የሆነ አሁን ማት እና ሳይንስ ነክ ነገር ያለው እኛ በደንብ ስለተማርን ነው። ሀይ ስኩል ይቀላል። ግን ኢንግሊሽ ራይዲንግ፣ ሊትሬቸር፣ ሂስትሪ ምንም የማላውቀው ስለሆነ በተለይ እዚህ ሀገር ሂስትሪ እንደ አዲስ ነው ሁሉ ነገር የተማርኩት እና እሱ ይከብዳል እና በየጊዜው ፔፐር መጽሐፍ ይጠበቅብሻል ዩኒቨርሲቲ ስገቢ እና እሱን ማወቅ ነው ያለብን። ሀይ ስኩል በደንብ አላዘጋጅም በተለይ ፐብሊክ ሀይ ስኩል ሲሆን እና እሱ ትንሽ ከብዶኛል። እንግሊዘኛው ብዙ ፔፐሮች መጽሐፍ መገረዘም ያለ ከአምስት ስድስት ፔጅ በአሳይመን መጽሐፍ እንደሱ ነገር ስላለመድን እሱ እሱ ይከብዳል ግን ሳይንስን ሳይንሱ በጣም ቀላል ነበረ። እኔ ያ ዘጠነኛ ክፍል የተማርኩትን ሳይንስ ነው። ፕሮባብሊ ዲ ፍሬሽመን የሚማሩት ፊዚክስ። ሙያን ለማጥናት እና በሙያው ለመስራት የመረጠችበት ምክንያት ምንድን ነው? ስጀምር በፊዚክስ አይደለም የጀመርኩት ኢንጂነሪንግ፣ ኤሌክትሪካ ኢንጂነሪንግ ለመግባት ነበረ ዋና ሀሳብ። ኢንጂነሪንግ መማር ነበር የፈለኩት በተለ ኢትዮጵያ አዳማ እያለሁ ኢትዮጵያ ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ የተማርኩት ግን፣ ብላስተን ተቀብለን ስመጣ ትንሽዬ ትምህርት ቤት ስለሆነ ኢንጂነሪንግ ፕሮግራም የላቸውም እና ፊዚክስ የሚቀርበው ሜጀር እሱ እሱ ፊዚክስ ወደ ኮንሰንትሬሽን ኦን ኢንጂነሪንግ እና ሜቢ ግራድ ስኩል ስገባ ፊዚክስ ኢንጂነሪንግን እንቀጥላለው ብዬ ነበር ያሰቡ። ከዛም በኋላ አንዴ ባቸሪን ካገኘው በኋላ ወደ ፊዚክስ መግባት ይቀላል ኢንጂነሪንግ ለመግባት ምክንያቱም ባክግራውንዴም በፊዚክስ በደንብ ጠንክሯል ከኢንጂነሪንግ ይልቅና uh in investment, faculty on uh, say, as of land, I uh internship search, the graduate department computer science, my physics but but army am nothing physics at High School. ከቀጥታ ከባችለር ወደ ፒኤችዲ ያለ ማስተርስ የሚቀበል ፕሮግራም ውስጥ ኛሉ። በአብዛኞቹ ትልቅ ሳይንስ ዩኒቨርሲቲዎች እንደዚያ ያደርጋሉ። ምክንያቱም ለብዙ ዓመት እንድታገለግያቸው ስለ የሚፈልጉ ቀጥታ ከባችለር ወደ ፒኤችዲ ፕሮግራም ይቀጣሉ። ሜሮን ወደፊት በዚህ ሙያ አለማዋ ምንድን ነው? በሙያ ውስጥ ምን ለመስራት ታስባለች? ሰማይ ኮንዶክተር ሜቢ ዲዛይኒንግ ማይክሮ ፕሮሰሰርስ እንደዚህ አይነት ነክ ነገሮች፣ የኮምፒውተር ሃርድዌር ነክ ነገሮች ብሰራ ነው ደስ የሚለኝ። የወደፊት አላማዬ እርግጥ ኢትዮጵያ ተመልሼ ባስተምር ደስ ይለኛል። በተለይ ኢትዮጵያ አዲስ አበባ ዩኒቨርሲቲ፣ አባቴ ከማለፉ በፊት እዛ ያስተምር ነበረ አርኪቴክቸር ዲፓርትመንት አይ ቲንክ እና እኔ እዛ እሱ ያስተማረ በቦታ ሄጄ ለተወሰነ ጊዜ ቢሆን ባስተምር ደስ ይለኛል። ከዛም የበለጠ ግን በጣም ብዙ ሰዎች ኢንጂኒሪንግ በተለይ ኤሌክትሪካል ኢንጂነሪንግ እነዚህ ኮምፒተር ሳይንስና ኤሌክትሪካል ኢንጂነሪንግ ኢትዮጵያ ውስጥ ብዙ ሰዎች ይመረቃሉ እና እየተመረቁ ነው እና በጣም ብዙ ወርክ ፎርስ አለ እና እሱን ዩትላይዝ የሚያደርግ ካምፓኒ ብከፍት በጣም ደስ ያኛልታስፋክት አልቲሜት ጎል እና ኢትዮጵያ ያለውን ብዙ ሌበር ዌስትድ እንዳይሆን ኢትዮጵያውያን ብቻ ሳይሆን የአፍሪካውያን ላይክ ኦፖርቹኒቲ ለመክፈት ነው ለኢንጂነሪንግ ሳይንስ ደቨሎፕመንት መንገዱን እንዲከፍት አንድ ኮንትሪቢዩት ማድረግ ብችል ደስ ይለኛል። በመጨረሻም ትምህርታቸውን ከኢትዮጵያ ውጭ መቀጠል ለሚፈልጉ ወጣት ኢትዮጵያውያን ለአላማቸው ጥንካሬ ያስፈልጋቸዋል ትላለች ሜሮን። ተስፋ አለመቁረጥ እና እስከ መጨረሻ ጎል እስኪገኝ ድረስ ችክክ ብሎ መስራት ነው ዋናው እሱ ነው። ችግሮች ሊመጡ ይችላሉ እና ብዙ ነገሮች ተስፋ የሚያስቆርጡ ነገሮች ይመጣሉ። ግን ዋናው ተስፋ አለመቁረጥ ነው። መጨረሻ ላይ ኢፍ ዩ ፑት ኢናፍ ታይም ዩ ጌት You'd be successful at anything you want. But I'm no Thank you. Okay. የምሽቱ ዝግጅታችን እየተጠናቀቀ ነው። መስታወት ፌስቡክ ላይ በርካታ አስተያየቶች እየመጡ ነው። ቪኦኤ አማሪክ ላይ ለምትከታተሉን እናመሰግናለን። ሁላችሁንም፣ ሁልጊዜም አስተያየቶቻችሁን እንቀበላለን። ከጥላቻ ንግግር ውጭ የሆኑትን ማለት ነው። ያው መጥፎ ጥላቻ እንግዲህ ጥሩ አይደለም፣ እሱን አናስተናግድም። የዛሬው እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ አትርሱ። በሰላም በጤና ያድርሰን። ስናስተናግዳችሁ ያመሸነውን የመስታወት ፈካውና ሄኖክስ ሰማ እግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ኢንጂነራችን ደግሞ ኪፍ እናመሰግናለን። ዛሬ ሙዚቃዎቹን የመረጠልን ዲጄ ፋትሱ ነው። አዲስ ጫማ አድርጎ ስቱዲዮ ብቅ ያለው መልካም ሽው ጅማ፣ ወለጋም፣ ያለሽው ጎጃም፣ ጎንደር፣ ትግራይ፣ ወሎ ላይ ያለሽው Afar far luftia saita ya gele, wa tawa hasha la shi ya gele, somale jiga la gele, go rheo shi ya i'm busting the best.